voice of America ከበርቴው ነጋዴ ዶናልድ ትራምፕ ነገ አርብ ጥር 12 2009 ዓመተ ምህረት በዩናይት ስቴትስ የተወካዮች ምክር ቤት ደጅ ቃለ መሐላ ሲፈጽሙ የአገራቸው 45ኛ ፕሬዚዳንት ይሆናሉ። በለውጥና ሽግግር ስራዎች ተወጥራ ከምትገኘው መናገሻዊቱ ዋሽንግተን ዲሲ የብሔራዊ ጉዳዮች ዘጋቢያችን ጅም መሎን ያጠናቀረውን ዘገባ ሰለሞን አባቴ ይዘው ቀርበዋል። ዋሽንግተን ግዙፍ የሽግግር ለውጥ ውስጥ ነች። የ44ተኛው የዩናይትድ ስቴትስ ፕሬዚደንት የሥልጣን ዘመን አብቅቶ እነሆ 45ኛው ወደ መንበሩ እየዘለቁ ናቸው። አዲሱ አስተዳደር ሥራውን ለመጀመር በእጅጉ ጓጉቷል ብለዋል ተመራጩ ምክትል ፕሬዚደንት ማይክ ፔንስ ሬ ጎ ወርክ ወይ ጌት ወርክ ስራ ለመጀመር ሁላችንም ዝግጁዎች ነን። እንደ እውነቱ አሜሪካን መልሰን ታላቅ ለማድረግ የሚያስችል ስራችንን ለአሜሪካ ሕዝብ ለመጀመር በጣም ጓግተናል። በሌላ በኩል ግን ዶናልድ ትራምፕ ወደ ዋይት ሃውስ ለመግባት እየተዘጋጁ ያሉት ባለፉ አርባ ዓመታት ታይቶ የማይታወቅ ዝቅተኛ የሕዝብ ተቀባይነትን ይዘው ነው። ሚስተር ትራምፕ ግን ወደፊት ስለሚጠብቋቸው ፈተናዎችና ስለሚያከናውኗቸው ስራዎች አበርትተው እየተናገሩ ነው። በተለይ ስራ ፈጠራን አስመልክቶ ባለፈው ሳምንት አድርገውት በነበረ ጋዜጣዊ መግለጫ ላይ በአጽንኦት ተናግረዋል፣ ተመራጩ ፕሬዚደንት። እናም አሁን ያለው መንፈስ ከፍ ያለ ነው። ብዙ ሰዎች እስከ ዛሬ መቼም ቢሆን ታይቶ የማይታወቅ ስሜት መስፈኑን ነው እየነገሩኝ ያሉት። መጪው ፕሬዚደንት ትራምፕ በሥልጣናቸው የመጀመሪያዎቹ ጥቂት ወራት የሚያተኩሩት በውስጥ ጉዳዮች ላይ እንደሚሆን ተገልጿል። የውጭ ፖሊሲን በተመለከተ ግን የሚከተሉት አቅጣጫ ምን ሊሆን እንደሚችል ብዙዎችን ገና እያነጋገረ ነው ብለዋል። የሁለቱም ገዢ ፓርቲዎች የፖሊሲ ማዕከሉ ተንታኝ ጃን ፎርታየር አዲሱ ፕሬዚደንት ቃለ መሐላ ሲፈጽሙ ለመታዘብ እና የመጀመሪያ ፕሬዚደንታዊ ንግግራቸው ሀሳባቸውን ለመስማት በመቶዎች ሺዎች የሚቆጠሩ ደጋፊዎቻቸው ከየአካባቢው ዋሽንግተን ዲሲ እየገቡ ናቸው።